the voice of America. በኢንጂነር ስመኘው በቀለ ሞት ማዘናቸውን የገለጹ የተለያዩ ከተሞች ነዋሪዎች ትላንት የሻማ መብራት ስነ ስርዓት አካሂደዋል። የኢንጂነሩ ሞት ያስቆጣቸውና የምርመራው ውጤት በፍጥነት እንዲገለጽ የጠየቁ የአንዳንድ ከተሞች ነዋሪዎች ከፖሊስ ጋር ተጋጭተዋል። እስክንድር ፍሬው ከአዲስ አበባ ዝርዝር አለው። የታላቁ የህዳሴ ግድብ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ አሟሟት ያስከተለው ሀዘን የቀሰቀሰው ቁጣ ግን አገር አቀፍ ነው። ይህኑ ተከትሎ በተለያዩ የአማራ ክልል ከተሞች የሻማ ማብራት ስነ ስርዓት ተካሂዷል። ኢንጂነር ስመኘው በቀለ ተወልደው ባደጉበት ጎንደር አካባቢ እና በሌሎችም የአማራ ክልል ከተሞች የታየው ሀዘን ከፍተኛ መሆኑም ተገልጿል። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እንደሚያብራሩት በክልሉ የተፈጠረው ሀዘን ሻማ በማብራትና በልዩ ልዩ ስነ ስርዓቶች ተንጸባርቋል። ጉዳዩ እንደተሰማ በልዩ ልዩ የክልላችን ከተሞች የተለያየ ህብረተሰብ ክፍል በየአካባቢው ሀዘኑን ገልጿል። ቁጣም ፈጥሯል፣ ቁጭትም ፈጥሯል። አንዳንዶቹ አካባቢዎች ወጣቶች ወደ አደባባይ ወጥተው በመሰብሰብ ጉዳዩን አውግዘዋል፣ ሀዘናቸውንም ገልጸዋል። ለምሳሌ እንደ ባህር ዳር፣ ጎንደር፣ ምናምን የመሳሰሉ አካባቢዎች ሰፋ ይላል። ባህር ዳርን ወስደን ስናይ በተወሰኑ አካባቢዎች ወጣቶች እና የአካባቢው ህብረተሰብ ድንኳን ተክሎ ሀዘኑን ገልጿል። ሻማ ማብራት የተከናወነባቸው አካባቢዎች ከተሞች አሉ። ልክ የራሳቸው ዘመድ እንደ ሞተባቸው አይነት ማለት ነው። ድንኳን ተክለው፣ አዎ፣ ልክ ቤተሰብ እንደ ሞተ በከተማው ባህር ዳር ለምሳሌ የተለያዩ አካባቢዎች ድንኳን ተክሎ ነው የአካባቢው ህዝብ ሀዘኑን የገለጸው እዛው ሬሳ እንደወጣ ያህል የሀዘን ቤት አድርጎ ማለት ነው እና የኢንጂነር ስመኛውን ፎቶ በትላልቁ በማሳተም ሻማም ይዞ ኢንጂነርን በመዘከርም ሀዘኑንም ቁጭቱንም በመግለጽ በሂደቱም ደግሞ መንግስት እነዚህን ወንጀለኞች ወደ ህግ እንዲያቀርብ እና የደረሰበትን ደረጃም ለህዝቡ እንዲያሳውቅ ጥያቄ በመጠየቅ እና በመሳሰሉት በታላቅ ሀዘን ነው ህብረተሰቡ የቆየው። ግፊቱ ምን ያህል ነው? ከህብረተሰቡ እየመጣ ያለው ወንጀለኞቹ ወይም የኢንጂነር ስመኘው በቀለ አሟሟት ተጣርቶ ይፋ እንዲደረግ የሚጠይቀው ግፊት ማለት ነው። ያው እንግዲህ ምንድን ነው ሁሉም ሰው የክልሉ መንግስትም ጨምሮ የእኛም ክልል መንግስትም ጨምሮ በአቋም መግለጫም ጭምር ተገልጿል። በክልሉ ሚዲያም ያው ወንጀለኞች እና ተጠርጣሪዎች በአጠቃላይ ለሕግ እንዲቀርቡ መንግስትም የደረሰበትን ፖሊስ የደረሰበትን የመረጃ ደረጃ ለህብረተሰቡ እየገለጸ ህብረተሰቡ በቂ መረጃ እንዲያገኝ ማድረግ እንደሚያስፈልግ በክልሉም እንዳቋም መግለጫም ገልጾታል። ይሄ ደግሞ ህብረተሰቡ በየአካባቢው መንግስት እነዚህን ጥፋተኞች፣ ወንጀለኞች ለሕግ ያቅርብልን እና መረጃ ሚስጠን የሚል በአደባባይም በመውጣት ጭምር በልዩ ልዩ አግባቦች ሲገልጽ ነው የቆየው። ና በተናጠል ከመግለጽ በጋራም በመግለጽ ና በአደባባይ ጭምር በመውጣት በተለያዩ ከተሞቻችን የተገለጸ ነው። ትናንት በአዲስ አበባ የተካሄደው የቀብር ስነ ስርዓትም ቁጣ የተቀላቀለበት ትዕይንት ያስተናገደ ነበር። የከተማዋ ነዋሪዎች ለኢንጂነር ስመኘው የመጨረሻውን ስንብት ማድረግ ያለባቸው በመስቀል አደባባይ በተዘጋጀው ስነ ስርዓት ላይ እንደሆነ የቀብሩ አስተባባሪ ኮሚቴ ቀደም ሲል አስታውቁ ነበር። በኢንጂነር ስመኘው ሞት በከፍተኛ ሁኔታ የጠቆጡና በቅድስት ስላሴ በተካሄደው ስነ ስርዓት ላይ ጭምር መገኘት የፈለጉ ነዋሪዎችም ናቸው ከፖሊስ ጋር ግጭት ውስጥ የገቡት። ይህንኑ ተከትሎ ፖሊስ አስለቃሽ ጋዝ መጠቀሙንም የአይን ማኞች ገልጸዋል። የታላቁ የህዳሴ ግድብ ስራ አስኪያጅ ኢንጂነር ስመኘው በቀለ ከዚህ ዓለም በሞት የተለዩት ባለፈው ረቡ ሐምሌ 19 ነው። መኪናቸው ውስጥ በጥይት ተመተው የተገኙት የኢንጂነር ስመኘው በቀለ አሟሟት እየተጣራ መሆኑን የፌዴራል ፖሊስ ቀደም ሲል አስታውቋል። ሰኔ 16 በዚሁ በመስቀል አደባባይ እየደረሰውና የሁለት ሰዎችን ህይወት ያጠፋው የቦምብ ፍንዳታ የምርመራ ውጤት ባልተገለጸበት ሰዓት ነው ኢንጂነር ስመኘው በዚሁ ስፍራ ተገለው የተገኙት። እነዚህ ሁኔታዎች ያስቆጧቸው የተለያዩ የህብረተሰብ ክፍሎችም ናቸው የተፋጠነ ፍትህ እየጠየቁ የሚገኙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ